ሕገወጥ አነስተኛ የጦር መሳሪያ ዝውውር በጎረቤት የአፍሪካ ቀንድ ሀገሮች አሳሳቢ ደረጃ ለመድረሱ ቀደም ሲል ከተለያዩ ምንጮች ለበርካታ ጊዜያት ተገልጿል። በኢትዮጵያ ለመጀመሪያ ጊዜ ይህ ጉዳይ አሳሳቢ ደረጃ እየደረሰ ለመሆኑ በይፋዊ መልኩ በፌዴራል ጉዳዮች ሚኒስቴር ለሕዝብ ተወካዮች ምክር ቤት ከሰሞኑ ዘገባው ቀርቦ በአባላቱ ተደምጧል። ይህንኑ መነሻ በማድረግ በፌዴራል ጉዳዮች ሚኒስቴር ሚኒስትር ዴኤታ አቶ ሙሉጌታ ውለታው ይዘቱን በመግለጽ በህዝብ ተወካዮች ምክር ቤት መድረክ ላይ እንዳነሳ ነው። በሀገራችን ውስጥ ካሉን ችግሮች ውስጥ አንደኛው ብለን የለየ ነው ህገወጥ የጦር መሳሪያ ዝውውር ነው። በራሱ ችግር ነው፣ እንደገና ለሌሎች ህገወጥ እንቅስቃሴዎችም ችግር የሚሆንበት ሁኔታ አለ። ለምሳሌ ለኮንትሮባንዲስቶቹ ህገወጥ የሆነውን እንቅስቃሴያቸውን የሚሰሩት በህገወጥ የጦር መሳሪያ እየታጀቡ ስለሆነ ራሱን ችሎ ችግር መሆኑ እንደተጠበቀ ለወንጀል መስፋፋት የሚያስቸግረን መሆኑ እንደተጠበቀ ሆኖ ግን ች ህገ ወጥ ነቶችም የሚጋብዘን መሆኑን ለማንሳት ነው። ይሄ ችግር በሀገራችን ጠረፋማ አካባቢዎች ብቻ ሳይሆን ያለው በመላ ሀገራችን ያለ ነው። ሀገራችን በጣም ሰፊ ጂኦግራፊያዊ ክልል ነው ያለው። መግቢያዎቹ በጣም ብዙ ናቸው። በዛ ሁሉ ህገወጥ ጦር መሳሪያ ይገባል። ይህን ህገወጥ የጦር መሳሪያ ለመቆጣጠር የምንሰራቸው ስራዎች አሉ። በእርግጥም ከዓመት ዓመት መሳሪያዎቹን የመያዝ አቅማችን እየጨመረ መጥቷል። ይሁን እንጂ ችግሩ አሁንም ሰፊ ስለሆነ ተቆጣጥረነዋል ብለን መናገር አንችልም። ከኮንትሮባንድ ነጋዴዎች ሌላ በየጠረፉ በድንበር አካባቢዎች ይህንን መሰል የአነስተኛ መሳሪያ ዝውውርን ለመቆጣጠር ከአህጉራዊ ድርጅቶች ጋራ በጋራ የሚሰራ ካለ ለሚለው አሁን እዛም ፓርላማ ላይ እንደገለጽ ነው፣ በሀገራችን ወጥ የሆነ አሰራር የለም። ከክልል ክልል የተለያየ አሰራር ነው ያለ። ስለዚህ ህገወጥ የጦር መሳሪያ በሮቹን እናውቃቸዋለን። በየት አካባቢ እንደሚሰሩ አዘዋዋሪዎቹንም እነዚህ ደላሎችን ህገወጥ ሰዎችንም ትሬስ ለማድረግ የሞክር ነው እየሰራ እና ያለ ነው። ድንበር ዘለል ወንጀሎችን ጎረቤት አገሮቻችን ጋር ባለቱ የተለያዩ የትብብር ማዕቀፎች አሉ። በጋራ ሆነን ወንጀልን የመከላከልና የጦር መሳሪያ ዝውውሩን የመግታት ስራዎች አሉ። እነዚህ ትብብሮች በጣም የተጠናከሩ ናቸው ብሎ መውሰድ አይቻልም። ብዙ የሚቀራቸው አሉ። ግን ያገኙትን መድረኮች ለመጠቀም ጥረት እናደርጋለን። ድንበር አካባቢ በልማት በኩል አድርገን እነዚህ ህገወጥ የጦር መሳሪያዎችን ቁጥጥር የምናደርግበት የልማት ፕሮግራም እና የሰላም አብሮ የተቀናጀ ፕሮግራም አለ። እነሱን አጠናክረን እንቀጥላለን። በአፍሪካ ቀንድ አካባቢ የወሰኖቹ ካስማ በርካታ ክፍተቶች ስላሉት በአፍሪካ ህብረት በኩል ምን እየተሰራ እንደሆነ የሚገልጹልን በህብረቱ የመከላከያ የጸጥታና የሰላም መምሪያ ኃላፊ ዶክተር ታሬቅ ሸሪፍ ናቸው። ኢን ሜኒ ኢንሲደንትስ ኢንክሉዲንግ ዘ ሆርን ኦፍ አፍሪካ በአፍሪካ ቀንድ አካባቢ እየደረሱ ያሉት ግጭቶች አሸባሪዎች ሳይቀሩ የሚሳተፉበት ነው። ጥቃቅን የመሳሪያ ዝውውርን አፍራሽ የሆኑ ተግባራትን ለማስፈጸሚያ የገንዘብ ምንጭ በማድረጋቸውም ነው። እዚህ ላይ ላሰምርበት የምፈልገው ድንበር ዘለል የሆነ ዓለም አቀፍ ይዘት ያለው ከአረመናዊ ግድያ ጋር ትስስር እያለው የመጣ ነው። ይህ ደግሞ እየተባባሰ የአገራቱ የወሰን ጥበቃ የላላ እና አስተዳደራዊ ድክመትና በአንዳንዶቹ ዘንድ ደግሞ የኢኮኖሚው ሂደት በቂ ባለመሆኑና የሥራ ዕድል ሊፈጥሩ ባለመቻላቸውም ነው ኢኮኖሚክ አልተርናቲቭ ኢንተርፕራይዝ ጌታቸው ጠቅላይ ልጅ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።